የምስራች ድምጽ ነው። ተስፋ ለሴቶች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 ሰላም፣ ደህና ይስጥልኝ። የተወደዳችሁ የፕሮግራማችን ተከታታዮች እንደምናመሽታችኋል። የጌታ ጸጋና ሰላም ይብዛላችሁ እያለን የዛሬውን ፕሮግራማችንን እንጀምራለን። በዛሬው ፕሮግራማችን ውስጥ ስለ ማንበብ ጥቅም አብረን እናያለን። ፕሮግራሙን አዘጋጅቼ በማቅረብ እኔ አስራት ፈይሳና በቴክኒኩ አለማየሁ ዳዊት እስከ ፍጻሜ አብረናችሁ ነን። እናንተም እስከ ፍጻሜ ቆይታችሁ ፕሮግራማችንን እንድትከታተሉ እንጋብዛችኋለን። በቅድሚያ ግን እግዚአብሔር ጊዜውን እንዲባርክልን አብረን እንጸልይ። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም እናመሰግናለን። ይህችን ቆይታ አብረን እንድናሳልፍ ስለ ሰጠኸን በጌታ በኢየሱስ ስም ክብር ላንተ ይሁን። እግዚአብሔር ሆይ አሁን የምንነጋገረውን አእምሮአችን ተከፍቶ መስማት እንድንችል አቅምና ጉልበት እንድትሰጠን፣ ደግሞ ከመስማት ባሻገር ተግባራዊ ማድረግ እንድንችል እንድትረዳን እንለምንሃለን። በጌታ በኢየሱስ ስም አሜን። Oh, we should how we we we we ሕፃናት ልጆቻችንን እንዴት ከልጅነታቸው ጀምሮ ጥሩ አንባቢዎች እንዲሆኑ እንደምናሰለጥናቸው እናያለን። ልጆች በሕፃንነታቸው ለማንበብ ፍላጎት እንዲያድርባቸው አድርገን ካሳደግናቸው ሲያድጉ ጥሩ አንባቢዎች ይሆናሉ። ከልጅነታቸው ካሰለጠንናቸው በቀላሉ ጥሩ አንባቢዎች መሆን ይችላሉ። አሁን አሁን ባለንበት ዓለም ውስጥ አንባቢ መሆን በጣም ጠቃሚና አስፈላጊ ነገር ነው። ብዙ ስራዎች የሚገኙት በማንበብ ነው። ከልጅነት እንዲያነቡ ማበረታታት ጥሩ ነገር ነው ማለት ነው። ብዙ ወላጆች ልጆቻቸው እንዲማሩ ይፈልጋሉ፣ አንባቢ እንዲሆኑም እንዲሁ። ምንም እንኳ ወላጆች ጥሩ አንባቢ ባንሆንም፣ ልጆቻችን ግን ጥሩ አንባቢዎች እንዲሆኑልን እንፈልጋለን። ስለዚህ እንደ እናት ልጅሽን ጥሩ አንባቢ ለማድረግ ማድረግ የምትችያቸው ብዙ ነገሮች አሉ። ነገር ግን ልክ እንደ ትምህርት ቤት መምህራቸው ንባብ ማስተማር አይደለም። የትምህርት ቤት መምህር ልጆች ትንሽ ከፍ ካሉ በኋላ ነው የሚያገኛቸው። እኛ እናቶች ግን ከዚያ በፊትም ጀምረን ስለ ንባብ ማስተማር እንችላለን። እኔ ትንሽ ልጅ አለኝ ወይም አለችኝ። ታዲያ እንዴት ነው ንባብን የማስተምረው ልትይ ትችያለሽ። የመጀመሪያው ከልጅሽ ጋር ማውራትና እርሱን መስማት ነው። ከልጅሽ ጋር አብረሽ ስታወሪና ስትዘምሪ ልጅሽ ቋንቋውን እንዲያሳድግ እየረዳሽው ነው። ደግሞ ከሁሉ በላይ በዙሪያው የሚሆነው ነገር እንዲስበው እያደረግሽ ነው። ከዚህ መነሻ ተነስቶ አንባቢ ለመሆን በቀላሉ ይችላል። በእርግጥ ከልጅሽ ጋር እስከ ዛሬም እያወራሽ ይሆናል። አሁን የምልሽ ግን በፕሮግራም ረዘም ላለ ሰዓት ማውራት ነው፣ እርሱ የሚያወራውንም መስማት ነው። የምታወሪለትን ነገር ታሪክ ወይም ተረት አድርገሽ ማውራት ትችላለሽ። ብዙ ጥያቄዎችን ጠይቂው። እንዲያወራ ደግሞ የተቻለሽን ያህል አበረታችው። የተሻለ በተናገረ ቁጥር አበረታችው፣ አድንቂው። ሁል ጊዜ ልምምድ እንዲያደርግም እንዲሁ አበረታችው። Au each au them. It's man, i ዛሬ እንግዲህ እየተነጋገረን ያለነው ልጆቻችንን ጥሩ አንባቢ ለማድረግ እንደ እናት ከኛ ምን እንደሚጠበቅ ነው። ከወላጆቻቸው ጋር ብዙ የሚያወሩ ልጆች የቃል እውቀታቸው ይጨምራል። ከዚያም ማንበብ ሲጀምሩ በቀላሉ ጥሩ አንባቢ ይሆናሉ። ልጆች በሕፃንነታቸው ታሪክ ወይም ተረት መስማታቸው ሲያድጉ ታሪኮችን መውደድ ያስችላቸዋል። ወላጆች ስለ ራሳቸው ታሪክ በመንገር መጀመር ወይም ስለ አያቶች አሊያም ስለ ዘመድ አዝማድ አስቂኝ ገጠመኞችን በመንገር መጀመር ይችላሉ። የዚያን ጊዜ ብዙ ልጆች ደግመው ደግመው ያንን ለመስማት ይጠይቃሉ። ከባህላችን ውስጥ በጣም ታዋቂ የሆኑ ተረቶችን፣ ታሪኮችን ብንነግራቸው የበለጠ ይወዱታል። ራሳችንም ትናንሽ ታሪኮችን ፈጥረን ልንነግራቸውም እንችላለን። ስንጀምር ግን በጣም አጫጭር በሆኑ ታሪኮች እንጀምር። ተመሳሳይ ጊዜ መምረጥ በጣም ጥሩ ነው። ምናልባት የቤት ስራቸውን ጨርሰው እያረፉ እያለ አለዚያ ደግሞ ማታ ሊተኙ ወደ መኝታቸው ሲሄዱ ሊሆን ይችላል። እንዲህ ስናደርግ ጥሩ ትዝታን በሕይወታቸው ውስጥ እንፈጥራለን። የምንነግራቸው ታሪክ ግን ለእኛም ለእነርሱም የሚያስደስት መሆን አለበት። ስዕል ያለበትን መጽሐፍ ገዝተን ያንን በማብራራት ታሪክ መፍጠርም እንችላለን። በጣም ህጻናት ለሆኑ ልጆች የተለያዩ እንስሳት ያሉባቸውን ስዕሎች ስማቸውንና ድምፃቸውን በማለት እኛን እንዲያስመስሉ ማድረግ እንችላለን። ከዚያ በኋላ በጣም ጥቂት ጥቂት እያደረግን ታሪኮችን ማስተማር እንችላለን። አብረናቸው ስናሳልፍ ሁል ጊዜ እያነጋገርናቸው ማሳለፍ አለብን። መታከት የለብንም። በአብዛኛው እኛ እናቶች ራሳችን ማንበብና መጻፍ አንችልም። ታዲያ እንዴት አድርጌ ነው ልጄን ማንበብ የማስተምረው ልንል እንችላለን። እየተነጋገርን ያለነው ታሪኮችን በቃል ስለ መንገር ነው። የምናውቀውን ሁሉ ለልጆቻችን ስንነግራቸው መስማትን ይማሩበታል። ከታሪኮቹም ልዩ ልዩ ቁም ነገሮችን ይቀስማሉ። እስቲ አሁን አብረን እንጸልይ። ቅዱሱ እግዚአብሔር ሆይ በዚህ ሰዓት ስለ ሕፃናት እንጸልያለን። የኢትዮጵያ ሕፃናትን ሁሉ ይዘን በፊትህ እንቀርባለን። አንተ ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግሥተ ሰማያት እንደ እነርሱ ላሉት ናትና ብለህ በሕፃናት ውስጥ ሊዘራ ሊያድግ ሊበዛና ለምድር በረከት ሊሆን ያለውን ነገር እየተመለከትክ በሕፃናትም ውስጥ ያለውን ደግሞ በቀላሉ ሊበቅል የሚችለውን በጎ ነገር ሁሉ እያሰብክ በዕቅድ ሕፃናት ወደ እኔ ይምጡ አልክ። ጌታ ሆይ አንተ መልካም ጌታ ነህ። የሰው ልጅ ክቡር ክቡር ነገር የምትመለከት በክብር የፈጠርክ። ስለዚህ ሕፃናትን ይዘን የኢትዮጵያ ሕፃናትን በፊትህ እንቀርባለን። በሥጋና በነፍስ በመንፈስ የተጎዱ እጅግ ብዙ ሕፃናት በኢትዮጵያ ውስጥ አሉ። አምላካችን እግዚአብሔር ሆይ በዚህ ሰዓት እንጸልያለን። መልካም ነገሮችን ሊያገኙ ያልቻሉ ስለ ብዙ ሕፃናት እንጸልያለን። አቤቱ ይችን ምድር ስለ ሕፃናት ደግሞ እንደ ገና እንድታስብ እንጸልያለን። አምላካችን ሆይ በቅጡ መመገብ ያልቻሉ በሥጋቸው የሚመገቡትን ምግብ ባቅጡ ያጡ የተራቡ ብዙ ሕፃናት አሉ። በምድሩ ላይ ብዙ ችግረኞች የሚበሉትን ያጡ ዛሬስ ምን በልቼ እውላለሁ? የሚሉ ሕፃናትን ሁሉ ተመልከትልን። አምላካችን እግዚአብሔር ሆይ የዝችን ምድር ራቆትነት ታውቃለህ። ወላጆች እንኳን የሚገባውን ለማቅረብ የማይችሉበት ብዙ ሁኔታ አለ። እግዚአብሔር ሆይ በረሃብ በችግር፣ በእጦት ያሉትን ሕፃናት እንድታስብ በዚህ ሰዓት እንጸልያለን። እግዚአብሔር ቅዱስ አምላካችን ሆይ ሕፃናት ያጡት የሚመገቡትን ብቻ አይደለም። አቤቱ ነፍሳቸው የተጎዳ ነው። ስሜታቸው የተጎዳ ነው። በቂ እንክብካቤ ጌታ የማያገኙ ብዙ ሕፃናት ስሜታቸው ተጎድቶ የሚያድግ በኋላም ኃላፊነትን ለመሸከም አቅም የሌላቸው ሕፃናቶች ብዙ ናቸው። አቤቱ ተመልከትልን። እግዚአብሔር ሆይ ፍቅርን፣ ሰላምን፣ በጎ ነገርን ተመግበው ያድጉ ዘንድ እግዚአብሔር አምላካችን ሆይ ምድራችንን ስለ ሕፃናት እንደገና እንድትፈውስ እንጸልያለን። እግዚአብሔር ሆይ በመንፈስም እንዲሁ የባከኑና የጠፉ ሕፃናት ናቸው። አምላካችን እግዚአብሔር ሆይ የሕፃናት ወዳጅ ሆይ የኢትዮጵያ ሕፃናትን ሁሉ አንተ ተመልከት። አቤቱ ከሞት ከጨለማ ከመርገም ከክፋት ጠላት ከደገሰው ከክፉ ድግስ ሁሉ በኢየሱስ ክርስቶስ ስም የኢትዮጵያ ሕፃናት እንዲድኑ እንማልዳለን እንጸልያለን። ኦ ጌታ ሆይ እግዚአብሔር መልካም እረኛ ሆይ ሕፃናትን በእውነት አስባቸው። ወደ ጎዳና የወጡ ወላጆቻቸው በስፍራቸው ያልተገኙላቸው ኃላፊነትን የሚወስዱ ወላጆችን ያጡ፣ ስለዚህም ጌታ በየጎዳናው የሚርመሰመሱ በየጉድጓዱ በየሜዳው በየጭሳጭሱ አምላካችን እግዚአብሔር ሆይ በብዙ ስፍራ የተጣሉ ሕፃናቶች ብዙ ናቸው። ራሳቸው ወደ ውጭ የወጡ ብዙ ናቸው። አቤቱ ጌታ ሆይ የሰው ልጅ ክቡር፣ የሰው ልጅ ከንቱ ሲሆን የማትወድ ሆይ እነዚህን ሕፃናት አስብ፣ እነዚህን ብላቴኖች አስብ። እግዚአብሔር ሰብሳቢ ሆይ የፍቅር አምላክ ሆይ ለእነዚህ ልጆች ፍቅር ያገኙ ዘንድ አቤቱ ወላጆችንና የኢትዮጵያን ሕዝብ ሁሉ ስለ ሕፃናት አይምሮአችንን እንድትቀይር ልቡናችንን እንድትቀይር አቤቱ በእውነተኛ ርኅራኄ የሚነሣ ሰራዊት እንድታበዛልን እንጸልያለን። እግዚአብሔር ቅዱስ ሆይ አቤቱ ሁኔታዎች ሁሉ ለእነዚህ ሕፃናት እንዲመቻቹ እንጸልያለን። አቤቱ ይችን ምድር እንድትባርካት እንጸልያለን። ሕፃናት የተወለዱ የሚያድጉ እፎይሉ ዘንድ እንጸልያለን። አቤቱ መልካም ነገር እንዲበቅልባቸው እንጸልያለን። አቤቱ ጌታ መልካም ሁኔታዎች እንዲመቻቹላቸው እንጸልያለን። በሥጋና በነፍስ በመንፈስ አቤቱ እግዚአብሔር ሆይ መልካም እንክብካቤ የሚያገኙ ሆነው እንዲያድጉ አቤቱ እንድታስባቸው እንጸልያለን። እግዚአብሔር ሆይ አይምሮአቸው ዋጋ ያለው ይሁን። ልቡናቸው ዋጋ ያለው ሆኖ እንዲኖር ለዚች ምድር እውነተኛ ተተኪ ትውልድ ሆነው እንዲወጡ፣ ኃላፊነትን የሚሸከሙ ሆነው እንዲወጡ ዛሬ የሚንገላቱትንና የሚጎሳቆሉትን በኢትዮጵያ ምድር ያሉ ሕፃናትን ሁሉ ተመልክተህ ፈውስና ምሕረትህ እንዲመጣለን እንጸልያለን። እግዚአብሔር ሆይ ጌታ ታደገን። ከክፉን እንዲያመልጡ እንጸልያለን። ከጨለማ ኃይል እንዲያመልጡ እንጸልያለን። ከማይረባ ነገር ከማይረባ ዘር በኢየሱስ ክርስቶስ ስም እነዚህ ሕፃናቶች ያመለጡ እንዲሆኑ እንጸልያለን። አቤቱ ፍቅርንና እንክብካቤን አግኝተው መልካምን ዝማሬ እየዘመሩ መልካሙንም ትምህርት እየተማሩ የሚያድጉ እንዲሆኑ አይምሯቸው ለቁም ነገር እንዲበቃ እንጸልያለን። እግዚአብሔር ሆይ ለወላጆች ጭምር እንጸልያለን። ኃላፊነትን የሚወጡ ወላጆችን እንድታበዛ እንጸልያለን። እግዚአብሔር ሆይ በእውነት የሚያሳድጉ ከልባቸው የሚያሳድጉ በማስተዋል የሚያሳድጉ በፍቅር የሚያሳድጉ ወላጆችን አምላካችን ሆይ የወለዷቸውን ብቻ ሳይሆን ብዙዎችን ሕፃናትን ለመርዳትና ለመንከባከብ ለማገዝ አቤቱ እግዚአብሔር ሆይ የሚነሳሱ ህዝቦችን እንድታበዛልን እንጸልያለን። እውነተኛ የልብ ወላጆችን እንድታስነሳልን እንጸልያለን። አቤቱ ምድራችንን ፈውስ። ስለ ሕፃናት ስለሆነው ግፍ ስለ ሕፃናት ስለሆነው መጣል ስለ ሕፃናት ስለሆነው በደል አቤቱ ህዝብህን ሁሉ ይቅር እንድትል እንጸልያለን እንድትምረን እንጸልያለን ይቅር እንድትለን እንጸልያለን። አቤቱ ስለ ቸልተኝነታችን፣ ስለ ጭካኔያችን አቤቱ እግዚአብሔር ሆይ ስለ ግደለሽነታችን ህዝብህን ሁሉ ይቅር በል ይቅር በል ስለ ሕፃናት ጉዳይ ይቅር በል። እግዚአብሔር ሆይ እኛ ስለምናየው እንጸልያለን፣ በዐይኖቻችን ስላላየነው ስለምንሰማቸው፣ ስለ ተለያዩ በሕፃናት ላይ ስለሚደርሱ ግፎች ስለሚደርሱ ጨለማዎች ጉስቁልናዎች አቤቱ እግዚአብሔር ሆይ ኢትዮጵያን ይቅር እንድትልና እነዚህን ሕፃናት በበጎ እንድታስብ እንጸልያለን። እንድትደርስላቸው እንጸልያለን። ከሥቃይ ከሰቆቃ፣ ከሕመም፣ ከግፍ እንዲድኑ እንዲያመልጡ እግዚአብሔር ሆይ አቤቱ ይህን ትውልድ በሕይወት እንድትጠብቀው አቤቱ ይህን ትውልድ በባርኮት እንድታስበው እንጸልያለን። እግዚአብሔር ሆይ አምላካችን ሆይ የለውጥ ብርሃን ይብራልን። የለውጥ ብርሃን በሰዎች አይምሮ ሁሉ ላይ ይብራ። እግዚአብሔር ቅዱስ አምላክ ሆይ አንተ እንደምትጠነቀቅ አቤቱ እግዚአብሔር ሆይ እነዚህ ሙሉ ሰዎች ሁሉ ሁላችን ስለ ሕፃናት እንድንጠነቀቅ አቤቱ እግዚአብሔር አንቃን። ስለ ሁሉን አመሰግንሃለን። ተስፋና ጉልበታችን ሆይ ክብርና ምስጋና ላንተ ይሁን። በጌታ በኢየሱስ ክርስቶስ ስም ጸሎታችንን ስለ ሰማህን አመሰግንሃለን። አሜን። አይደለም ፍጥረት ሰዎች የሚያርበደብደው ከወዲያ ተጠብቆ ከማደው ይሰራል። ድንገት ደርሶ የጠላትን ምሽግ ያሸብራል። ኢየሱስ የሚለው ስም ብርቱ ጉልበት አለበት። ውድ እህቴ ሆይ፣ በዚህ ምሽት ከመጽሐፍ ቅዱስ ኢየሱስ ከተናገራቸው ታሪኮች አንዱን አቀርብልሻለሁ። እርሱም በሉቃስ ወንጌል ምዕራፍ አሥር ላይ ይገኛል። የበሽታ መርታት የደዌ ጉልበት አይፈልግም። የጌታ ስም እንዲጠራበት በሥጋ ለቦች ላይ የሚበረተው ያው ቀል ከተጠራ ስሙ እንደሚነቅለው ኢየሱስ የሚለው ስም ታላቅ ጉልበት አለበት አይችለው

የሉቃስ ወንጌል ምዕራፍ ዐሥር። ከዚህ በኋላ ጌታ ሌሎች ሰባ ሁለት ሰዎችን መርጦ ሾመ። ወደሚሄድበትም ከተማና ቦታ ሁሉ እንዲቀድሙት ሁለት ሁለት አድርጎ ላካቸው። እንዲህም አላቸው፣ እንግዲህ ሂዱ እንደ በጎች በተኩላዎች መካከል እልካችኋለሁ። ስለዚህ የመከሩ ጌታ ሰራተኞችን ወደ መከሩ ቦታ እንዲልክ ለምኑት። እንግዲህ ሂዱ፣ እንደ በጎች በተኩላዎች መካከል እልካችኋለሁ። ኮሮጆ ወይም ከረጢት ወይም ጫማ አትያዙ፣ በመንገድ ላይም ለማንም ሰላምታ አትስጡ። ወደ ማንኛውም ቤት ስትገቡ አስቀድማችሁ ሰላም ለዚህ ቤት ይሁን በሉ የሰላም ሰው በዚያ ካለ ሰላማችሁ ያርፍበታል። አለዚያም ሰላማችሁ ለእናንተው ይመለሳል። ያቀረቡላችሁን ሁሉ እየበላችሁና እየጠጣችሁ በዚያ ቤት ተቀመጡ። የሚሠራ ደሞዝ ማግኘት ይገባዋልና ከአንዱ ቤት ወደ ሌላው ቤት አትዘዋወሩ። ወደ ማንኛውም ከተማ ስትገቡ ሰዎቹ ከተቀበሏችሁ፣ ያቀረቡላችሁን ብሉ በዚያ የሚገኙትን በሽተኞች እየፈወሳችሁ የእግዚአብሔር መንግሥት ወደ እናንተ ቀርባለች በሏቸው። ነገር ግን ወደ አንድ ከተማ ገብታችሁ ካልተቀበሏችሁ ወደ አደባባይ ውጡና እንዲህ በሉ፣ በእግራችን ላይ ያለውን የከተማችሁን ትቢያ እንኳ እናራግፍላችኋለን። ነገር ግን የእግዚአብሔር መንግሥት እንደ ቀረበች ይህን እወቁ እላችኋለሁ። በዚያን ዕለት ከዚያች ከተማ ይልቅ ለሰዶም ቀላል ይሆንላታል። ወዮልሽ ኮራዚን፣ ወዮልሽ ቤተ ሳይዳ! በእናንተ የተደረገው ታምራት በጢሮስና በሲዶና ተደርጎ ቢሆን ኖሮ ገና ድሮ ማቅ ለብሰው አመድ ነስንሰው ንስሐ በገቡ ነበር። ነገር ግን በፍርድ ጊዜ ከእናንተ ይልቅ ለጢሮስና ለሲዶና ይቀልላቸዋል። አንቺም ቅፍርናሁም ወደ ሰማይ ከፍ ከፍ አልሽን? ወደ ሲኦል ትወርጃለሽ። እናንተን የሚሰማ እኔን ይሰማል። እናንተን የማይቀበል እኔን አይቀበልም። እኔንም የማይቀበል የላከኝን አይቀበልም። ሰባ ሁለቱም ደስ እያላቸው ተመልሰው፣ ጌታ ሆይ አጋንንት እንኳ በስምህ ተገዙልን አሉት። እርሱም እንዲህ አላቸው፦ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ። እንግዲህ እባቡንና ጊንጡን እንድትረግጡ በጠላትም ኃይል ሁሉ ላይ ሥልጣን ሰጥቻችኋለሁ የሚጎዳችሁም አንዳች ነገር አይኖርም። ይሁን እንጂ መናፍስት ስለ ተገዙላችሁ በዚያ ደስ አይበላችሁ፤ ስማችሁ ግን በሰማይ ስለ ተጻፈ ደስ ይበላችሁ። በዚያን ጊዜ ኢየሱስ በመንፈስ ቅዱስ ሐሤት አድርጎ እንዲህ አለ፤ የሰማይና የምድር ጌታ አባት ሆይ ይህንን ሁሉ ከጥበበኞችና ከአዋቂዎች ሰውረህ ለሕፃናት ስለ ገለጥህላቸው አመሰግንሃለሁ። አዎን አባት ሆይ ይህ የአንተ በጎ ፈቃድ ሆኖአልና። ሁሉ ከአባቴ ዘንድ ተሰጥቶኛል። ደግሞም ወልድ ማን እንደሆነ ከአብ በቀር የሚያውቅ የለም፣ አብ ማን እንደሆነም ከወልድ በቀር፣ ወልድም ሊገልጥለት ከሚፈቅደው በቀር የሚያውቅ የለም። ወደ ደቀ መዛሙርቱም ዘወር ብሎ ለብቻቸው እንዲህ አላቸው እናንተ የምታዩትን የሚያዩ ዐይኖች ብፁዓን ናቸው እላችኋለሁና ብዙ ነቢያትና ነገሥታት እናንተ የምታዩትን ለማየት ፈልገው አላዩም፣ የምትሰሙትንም ለመስማት ፈልገው አልሰሙም። እነሆም አንድ ቀን አንድ ሕግ አዋቂ ኢየሱስን ሊፈተነው ተነስቶ መምህር ሆይ የዘላለምን ሕይወት ለመውረስ ምን ላድርግ አለው። ኢየሱስም በሕግ የተጻፈው ምንድን ነው? እንዴትስ ታነበዋለህ? ሲል መለሰለት። ሰውየውም መልሶ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህና በፍጹም ሐሳብህ ውደድ፤ ባልንጀራህንም እንደ ራስህ ውደድ ይላል አለው። ኢየሱስም በትክክል መልሰሃል፤ አንተም እንደዚሁ አድርግ፣ በሕይወት ትኖራለህ አለው። ሰውየውም ራሱን ጻድቅ ለማድረግ ፈልጎ ለመሆኑ ባልንጀራዬ ማን ነው አለው? ኢየሱስም እንዲህ ሲል መልስ ሰጠው። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ በወንበዴዎች እጅ ወደቀ። ልብሱንም ገፈው ደበደቡት፣ በሞት አፋፍ ላይ ጥለውት ሄዱ። አንድ ካህን በአጋጣሚ በዚያው መንገድ ቁልቁል ሲወርድ አየውና ገለል ብሎ አለፈ። ደግሞም አንድ ሌዋዊ እዚያ ቦታ ሲደርስ አየውና እርሱም ገለል ብሎ አለፈ። አንድ ሳምራዊ ግን እግረ መንገዱን ሲሄድ ሰውየው ወዳለበት ቦታ ደረሰ። ባየውም ጊዜ አዘነለት። ቀርቦም ቁስሎቹ ላይ ዘይትና የወይን ጠጅ አፍስሶ አሰረለት። በራሱም አህያ ላይ አስቀምጦት ወደ እንግዶች ማረፊያ ቤት ወሰደው። በዚያም ተንከባከበው። በማግስቱም ሁለት ዲናር አውጥቶ ለማረፊያ ቤቱ ባለቤት ሰጠና ይህን ሰው አደራ አስታመው፣ ከዚህ በላይ የምታወጣውን ወጪ እኔ ስመለስ እከፍልሃለሁ አለው። እንግዲህ ከእነዚህ ከሦስቱ በወንበዴዎች እጅ ለወደቀው ሰው ባልንጀራ የሆነው የትኛው ይመስልሃል? ሕግ አዋቂውም የራራለት ነዋ አለ። ኢየሱስም አንተም ሂድና እንዲሁ አድርግ አለው።

In gidi ya ta wadada ለዛሬ ያልነውን ወደ ማጠቃለሉ ደርሰናል። አድራሻችን የምስራች ድምጽ መገናኛ ዘዴዎች ተስፋ ለሴቶች ሬዲዮ ፕሮግራም የመልእክት ሳጥን ቁጥር አስራ ሶስት ስልሳ ስድስት አዲስ አበባ ነው። ሳምንት በተመሳሳይ ፕሮግራም እስከምንገናኝ በሰላም እደሩ።